በኢትዮጵያ ከጊዜ ወደ ጊዜ እየተባባሰ የመጣውን የዋጋ ግሽበት እልባት ለመስጠት አንዱ መፍትሄ ነው ያለውን ቁጥብ የገንዘብ ፖሊሲ ከዛሬ ጀምሮ ተግባራዊ እንደሚያደርግ የኢትዮጵያ ብሔራዊ ባንክ ትናንት ባወጣው መግለጫ አመልክቷል። ባንኩ በመግለጫው ቁጥብ የገንዘብ ፖሊሲ እርምጃው የዋጋ ንረትን ለመግታት መፍትሄ ሲሆን የጎላ የኢኮኖሚ እንቅስቃሴ ገደብም አያስከትልም ይላል። በመሆኑም ከዛሬ ጀምሮ ባንኮች ከሚሰበስቡት የተጣራ ቁጠባ በኢትዮጵያ ብሔራዊ ባንክ እንዲያስቀምጡ የሚገደዱበት የመጠባበቂያ መጠን ከነበረበት አምስት በመቶ ወደ 10 በመቶ ያድጋል። የንግድ ባንኮች ለአጭር ጊዜ የገንዘብ እጥረት መፍትሄ ከብሔራዊ ባንክ የሚበደሩበት አመታዊ ወለድም ከ13 ወደ 16 በመቶ ከፍ ብሏል። በዚህ ውሳኔ ላይ ሙያዊ አስተያየት እንዲሰጡንም የፖለቲካል ኢኮኖሚ ተንታኝ ሸዋፈራ ሽታሁንን ጠየቅናቸው። መንግስት ወሰዳቸው የተባሉ እርምጃዎች በትምህርት ቤት ሞኒተሪ ኢኮኖሚክስ ሚባል ትምህርት ስንማር የምናቃት ነገር ነች። ወደ ሳይንሱ መጥቷል። መንግስት ጥሩ ነው። የተወሰዱት እርምጃዎች የተለመዱ ናቸው። የትም አለም ያለ ነው። ለምሳሌ አንደኛ ነገር ሪዘርቭ ሬሾ፣ የተቀማጭ ገንዘብ መጠኑን ከፍ ማድረግ ወደ ኢኮኖሚ ውስጥ ወደ ገበያ ውስጥ የሚረጨውን ገንዘብ መጠን ለመቀነስ። ሁለተኛ ነገር ደግሞ ኢንተረስት ሬት ወለድ ምጣኔ ከፍ ሲል ገንዘብ የሚበድሩ ሰዎች ቁጥር ይቀንሳል። ከቀነሰ ደግሞ ገበያ ውስጥ የሚረጨ ገንዘብ መጠን ይቀንሳል። ስለዚህ የዋጋ ግሽበቱ አደብ ይገዛል። ነው ሞኔተሪ ፖሊሲ ላይ ነው መንግስት ያተው ሌላ ቦንድ መግዛት የሚለው ነገር አሁን እሱ ትንሽ ሞርጥ መጠናት ያለበት ነገር ይመስለኛል። አሁን ግን ስፔሲፊክ ሆኜ ለጥያቄ እንዲረዳ የዋጋ ግሽበቱን አደብ ከማስገዛት አኳያ መንግስት የወሰዳቸው አራቱ እርምጃዎች ክላሲክ እና ሳይንቲፊክ የሆናቸው ግልጽ ነው። ይሁንና የዋጋ ግሽበት ችግሩ ከዚህም የዘለለ መፍትሔ ይሻል ይላሉ ባለሙያው። ኢኮኖሚው እርግፍ ሁናቴ የሚያስከትለው ኢንፍሌሽን አለ። ወደ ሃይፐር ኢንፍሌሽን እየሄድን እኮ ነው አሁን። በነገራችን ላይ አንድ ዶላር ስንት ተደረገበት አዲስ አበባ። እዚህ ደረጃ ከመድረሱ በፊት መንግስት ከወዲሁ በመሰረታዊ ሸቀጦች ላይ የሚያደርገውን ኢንቨስትመንት መጨመር አለበት። በተለይ ግብርናው ላይ ሰብሲዲ ማደግ አለበት። ፕራይም ሚኒስትሩ መናፈሻ ላይ ነው እያተኮሩ ያሉት። እባካችሁ ይህንን በሚዲያችሁ በኩል ጥቆማ ለማድረግ ሞክሩ። ኢኮኖሚክስ የሚለው ዱ ዘ ቤስት ዋት፣ በእጅ ባለው ነገር ምርጡን ነገር ለይተ ስራ ነው የሚለው። ኢትዮጵያ ሁኔታ የሚቀድመው ግብርና፣ ዲሞክራቲዜሽን እና የካልቸር ሬቮሉሽን እነኝ ናቸው። አሁን ችግሩ ኢትዮጵያ ሁሉ ጊዜ የቤት ስራውን አትሰራም። ስር ከስር አንድ የሆነ ከባድ ወይ ጦርነት ወይ ዋጋ ግሽበት ሲመጣ መንደሳደስ ይኖራል። ለምሳሌ ከአመትና ሁለት ዓመት በፊት ግብርና እንደጉሙ ብለን ብዙ ጮሆናል። የውጭ ምንዛሪ ግኝቶችን ማጠናከርና የተገኘውን የምንዛሪ መጠን በአግባቡ መጠቀም ግሽበቱን ለመቆጣጠር ይረዳል ያለው ብሔራዊ ባንኩ፣ በዚህም ላይ ማሻሻያ አድርጓል አድርጓል። ከዚህ ቀደም ባንኮች ከውጭ ቀጥታ ኢንቨስትመንት፣ ዲያስፖራ አካውንት እና ሌሎች ምንጮች ከሚያገኙት የውጭ ምንዛሬ ሰላሳ በመቶውን ለኢትዮጵያ ብሔራዊ ባንክ ገቢ እንደሚያደርጉ የሚለው ሕግ ተሻሽለው ከውጭ ንግድ፣ ከግለሰብ ሐዋላ እና መንግስታዊ ካልሆኑ ድርጅቶች ብቻ የሚገኙ የውጭ ምንዛሬ ሐምሳ በመቶውን ለብሔራዊ ባንኩ ገቢ እንዲያደርጉ በሚል አሻሽለውታል። የፖለቲካል ኢኮኖሚ ተንታኝ ሸዋፈራ ሽታሁን የውጭ ምንዛሪው ችግር ማቃለያ መንገዱ ከዚህም ይሻገራል ባይ ናቸው። አርቲክል ፎር ምንድን ነው የሚለው፣ የአይኤምኤፍ አባል የሆነ ማንኛውም ሀገር ስለ አመታዊ ሂሳቡ ስለ ትራንዛክሽኑ ሂሳቡን ጭምር የሂሳብ መዝገቡን ጭምር ሁሉ የማሳየት ግዴታ አለበት ይላል። በዛች መሰረት እንደው ወደ ሁለት ቢሊዮን ዶላር አካባቢ ብድርና እርዳታ ለማበደር ተስማምቶ የሄደው አሁን አንዱ ስምምነት ምንድን የሆነው የውጭ ምንዛሪ በገበያ ዋጋ እንዲወሰድ፣ የኢትዮጵያ መንግስትም ይሄን ነገር ተስማምቶ ኢቭን ብላክ ማርኬት ፍቃድ ተሰጥቷቸው በገበያ ዋጋ እንዲወሰድ ነበረ የተባለ ይሄንንም ስልህ ሪስክ እንዳለው አውቃለሁ ግን ዶላር ችግርን ይቀር ሶስት ሬሜዲ ነው መነግር ስዩም፣ አንደኛ ግብርና መደጎም፣ ሁለተኛ ግብርና መደጎም፣ ሶስተኛ ግብርና መደጎም። የፋይናንስ ተቋማት ለደንበኞቻቸው ብሔራዊ መታወቂያን የሚተካ የተለየ መለያ ቁጥር ያለው መታወቂያ እንዲሰጡና ባንኮች የጋራ የደንበኞች መጠቀሚያ ቅጽ እንዲያዘጋጁ እንዲሁም የባንኮችና መድህን ድርጅቶች የልማት ባንክ ቦንድ እንዲገዙ ብሔራዊ ባንክ በፖሊሲ ማሻሻያው ያካተታቸው ሌሎች ነጥቦች ናቸው። ለዶቼ ቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።